የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ባለፈው ሳምንት በሕይወትና በንብረት ላይ ከፍተኛ አደጋ ያደረሱ ናቸው ያላቸው ሰዎች ሁሉ ለፍርድ እንዲቀርቡ ጠይቋል። በችግሩ ምክንያት ጉዳት የደረሰባቸው ካሳ እንዲከፈላቸውና የተፈናቀሉትን በአስቸኳይ ተመልሰው እንዲቋቋሙ ጥሪ አቅርበዋል። መለስካቸው አማሃ ዝርዝሩን ይዟል። ፓርቲው ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ላይ ባሰራጨው የጽሑፍ መግለጫ የህዝብን በተለይም የወጣቱን ሁለንተናዊ ደህንነትና የኢኮኖሚ ጥያቄዎች በዘላቂነት ለመመለስ የሚቻለው ህዝብ በነጻነት በመረጣቸውና የተሻለ ሐሳብ ባላቸው መሪዎች ሲተዳደርና እውነተኛ ፌዴራላዊ የአስተዳደር ሥርዓት ሲሰፍን ብቻ መሆኑን ይገልጻል እንደ ፓርቲው እምነት ባለፈው ሳምንት ለሁለት ቀናት በአብዛኛው በተለያዩ የኦሮሚያ ክፍሎች የጠፋውን ሕይወት የቀጠፉት ይህ ዴሞክራሲያዊና ፌዴራላዊ ሥርዓት እንዳይመሠረት የሚፈልጉ ናቸው። ፓርቲው በዚህ ረገድ ያለውን አቋም በተመለከተም በተለይም ጥቅምት 13ና 14 ለደረሰው ጥፋት መነሻ ከሆነው ተከብቤያለሁ በሚል ለመንግሥት አካል ማሳወቅ ሲገባው ወደ ሕዝቡ ከረጨው ግለሰብ ጀምሮ በየደረጃው በሰው ሕይወትና ንብረት ላይ አደጋ ያደረሱ ሰዎች በሙሉ ለፍርድ እንዲቀርቡ ሲል ኢዜማ አቋም ይዘዋል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ በእንደዚህ አይነት አካሄድ በሕዝቡ ላይ በሚፈጸሙ ድርጊቶች ህዝቡ ዋነኛ ዓላማውን መሳት የለበትም ሲሉ ተጨማሪ ማሳሰቢያ ሰጥተዋል። የኢትዮጵያ ህዝብ እንዲያውቀው የምንፈልገው በምንም አይነት በየቦታው በሚለኩሷቸው እሳቶች ተዘናግቶ ወደ እውነተኛ ዴሞክራሲያዊ ስርዓት ለመሄድ የሚያደርገውን እንቅስቃሴ በምንም አይነት መገደብ የለበትም ዓላማው ቀጣይነት ያለው ግጭት ትርምስ በየቦታው በድምር ካያችሁት ይሄ እኮ አሁን ፊታችን ላይ ስለመጣ ነው እንጂ አሁን የተጀመረ ነገር አይደለም ቆይቷል በቅርብ ጊዜ እኮ ከአንድ ወር በፊት በቅማንትና አማራ ተብሎ አማራ ክልል ውስጥ ትልቅ ትርምስ እንደነበረ አይተናል ሁሉ ቦታ ነው የሚፈጠረው በሲዳማ በደቡብ ብዙ በተለያዩ ክልሎች ይሄ ሆን ተብሎ ዴሞክራሲ መሬት እንዳይረግጥ ህዝቡ በነጻነት የሚፈልገውን እንዳይመርጥ ለመከላከል የሚደረግ እንቅስቃሴ ነው። የዜማ መሪ አክለውም ለኢትዮጵያ ህዝብ ጥሪ አቅርበዋል። እና የኢትዮጵያን ህዝብ በጣም በጣም በጣም የምንጠይቀውና የምለምለው በእንዲህ አይነት ማሳሳቻ ተሳስቶ እርስ በርስ በሚደረግ ግጭት ያንን ለዝንት ዓለም የታገለለትን ብዙ ልጆቹን የገበረለትን እውነተኛ ዴሞክራሲያዊ ስርዓት የማምጣት ሂደት በምንም አይነት በተለይ በእልህ በግፊት በጊዜያዊ በደመ ነፍስ እንቅስቃሴ ተነስቶ ወደዛ ውስጥ እንዳይገባ ነው መጠየቅ የምንፈልገው። ይሄ ነገር ወደ እውነተኛ ዴሞክራሲ የሚሄድ መልክ እየያዘ ሲሄድ ነው እነኝን ነገሮች እየጨመሩ እየጨመሩ የሚመጡት ይሄን ደግሞ አያቆሙትም። አክለውም ህብረተሰቡ ራሱን ሊጠብቅበት የሚችልበት የአካባቢውን ሰላም የሚያረጋግጥበት፣ የተለያዩ ህዝባዊ እና ህጋዊ አደረጃጀቶችን እንዲፈጥር አሳስበዋል። ከሁሉም በላይ ግን የህዝብን ሰላምና ደህንነት የማረጋገጥ ኃላፊነት ያለበት መንግሥት መሆኑን አመልክተው ፓርቲያቸው በዚህ ረገድ ለማገዝ የሚሄድበትን ርቀትም አመላክተዋል። ከምንም ነገር በላይ ግን መንግሥት የዜጎችን ደህንነት መጠበቅ ከምንም ነገር በላይ ኃላፊነቱ ነው። ያንን ኃላፊነቱን መንግሥት ካልተወጣ ሰውን ወደ አውሬነት ተመለስ ነው እያለ የሰው ልጅ በታሪኩ ያሉትን ግጭቶች የቀነሰው መንግስት የሚባል ተቋም ፈጥሮ ለሁሉም የማያዳላ ስርዓት መፍጠር ከጀመረ ጀምሮ ነው። ያንን ወደኋላ ተመልሰን እንደገና ወደ አውሬነት እንድንመለስ የሚያደርጉትን ግፊት በምንም አይነት መቀበል የለብንም። መንግስት ኃላፊነቱን መወጫ ጊዜው ነው። እኛ እንደ ድርጅት፣ እንደ ኢዜማ ከኢትዮጵያ ሰላም ከኢትዮጵያ አንድነት በላይ ምንም የሚመለከተን ነገር የለም። ይሄ ነገር የስልጣን ጉዳይ አይደለም። ይሄ ነገር ማን የበላይነት የያዝ የሚል ጉዳይ አይደለም። ይሄ ጉዳይ አገር የማዳን ጉዳይ ነው። አገርን በሰላም ወደሚቀጥለው ምዕራፍ ህዝብ ወደታገለለት ወደሚቀጥለው ምዕራፍ ማሸጋገር ነው። በዚህ ጉዳይ ላይ ከኢትዮጵያ መንግስት ጋር በምንም መልኩ እንተባበራለን። ኢዜማ በዚህ ባለስምንት ያቋም ነጥቦች በያዘው መግለጫው የሀገር መረጋጋትና ሰላም እንዲሁም ከቀጣዩ ሀገራዊ ምርጫ ጋር ተያይዘው ባሉ አንገብጋቢ ጉዳዮች ላይ ሁሉንም ባለድርሻ ያሳተፈው ውይይት በፍጥነት መጀመር እንዳለበት እምነቱን ገልጸዋል። በሌላ በኩልም በችግሩ ምክንያት በየአካባቢው በአሰቃቂ ሁኔታ የተጨፈጨፉ ከቤት ንብረታቸው የተፈናቀሉና ንብረታቸው የወደመባቸው ዜጎች ተገቢውን ካሳ እንዲያገኙና በአስቸኳይ ተመልሰው እንዲቋቋሙ መግለጫው ጠይቋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ